ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሰማ አብደላ ከሶሲዲ አይዋ። ዛሬ ከሰዓት በኋላ በሶሲዲ ከተማ በአንድነት ሰልፍ ተካሂዷል። የተጀመረው ከጥቂት መቶ ሰዎች በተገመተ ብዛት ባለው ኩክ ፓርክ ነበር። ከዛ ቡድኑ በሰላም ወደ ሶሲዲ ከተማ ፖሊስ ዋና መስሪያ ቤት ተጉዟል። በፖሊስ አዛዥ ሬክስ ሙለር እና ከአጥቢያ ከአብያተ ክርስቲያናት እና ከኤንኤኤሲፒ ጋር ነበር። ሙለር ለሕዝብ በሚኒያፖሊስ ውስጥ የተከሰተው እኛ አይደለንም ብሎ ነበር። ሱስሪ ከተማ ፖሊስ ተጠርጣሪው ከሸሸ ጋር ዛሬ ማለዳ ላይ የተጠናቀቀው የተኩስ ምርመራ እያካሄደ ነው። የተከሰተው በአራተኛው አቅራቢያ እና በክላርክ ጎዳናዎች ከፍሎይድ ቮልቨር ጥቂት ብሎኮች ነበር። አንድ ሰው በሚነዳበት መኪና ላይ ተኩስ አደረገ። ከዚያ በኋላ መኪናው ምሰሶውን መታ። በአቅራቢያ የነበሩት መኮንኖች የሽሾትን የተኩስ ታክስ እያሳደዱ ነበር። ነጂው በጥይት አልተመታም፣ ግን በአደጋው አነስተኛ ጥቃት ጉዳቶች ደርሶበታል። ነጂው ለአሁኑ ምርመራ እያደረገ አይደለም። ፖሊስ የተጠረጠረውን ማንነት እንደሚያውቅ ያምናል፣ እናም በአሁኑ ሰዓት እነሱን እየፈለጉ ነው። የሱላን ዲስትሪክት ጤና ዳይሬክተር እንዳሉት ኮቪድ-19 በውድበሬ ኳኒ ውስጥ ደረጃውን የጠበቀ እየቀነሰ ነው ሆኖም ግን እሱ እስከሚቀጥል ሳምንት መጨረሻ ድረስ የበሽታው ምልክቶች እስኪታይ ድረስ የተወሰነ ጊዜ ስለሚወስድ እውነተኛው ግዛት መክፈት እውነተኛ ተጽዕኖ እንደሚያፈጥር ተናግሯል። የሱሲዲ ከተማ ሁለተኛ ሁለት ሆስፒታሎች አመራሮች በተቃውሟቸው ውስጥ የተያዙ ህመምተኞች ቁጥር እየቀነሰ መምጣቱን ይናገራሉ። ሆኖም ሰዎች አሁኑን ጭንብላ እንዲለብሱ እና የበሽታውን ስርጭት እንዲያዛምቱ ጥንቃቄ እያደረጉ ነው። ይህ በእንዲህ እንዳለ ከ2800 በላይ ለሆኑ ኢንፌክሽኖች ውድበሪ ኮዋኒ ውስጥ አለ። 27 የኮቪድ-19 አዳዲስ ተጠቂዎችም ነበሩ። ዳኮታ ኮዋኒ ውስጥ 1700 በላይ ለሆኑ ተጠቂዎች ሲሆኑ ከሁለት አዳዲስ ጉዳዮች አሉ። በሱሲቲ ከተማ ውስጥ በጠቅላላ 64 የሚሆኑ ሰዎች በኮቪድ-19 ችግሮች ምክንያት ሞት ደርሶባቸዋል። አመሰግናለሁ።